ስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። በእግዚአብሔር ስሙ እንደምንሰነበታችሁ አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቅዱስ ፈቃዱ ይሆንልን። የትምህርታችን ርዕስ እንደምታዩት ወንጌል በኦሪት ላይ የሚል ነው። ይህን ርዕስ የመረጥንበት ምክንያት አለን። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ኦሪታዊት እንጂ ወንጌላዊት አይደለችም የሚለው ከአጼ ገላውዲዮስ ዘመነ መንግስት በፊት ጀምሮ ምዕራባውያን ሚስዮኖች ይተቹት የነበረው አሁን እየተመለሰ መጣብን። ይህም ሊመጣ የቻለው በቤተ ክርስቲያናችን አንዳንድ ምስጢር ሳያደላድሉ እናስተምራለን ብለው የሚሞክሩ ሰዎች እኛ ኦሪትንና ነቢያትን አንድ አድርገን ያዝንነን እኛ ኢትዮጵያውያን ያውም በወንጌሉ ኦሪትንና ነቢያትን ልፈጽም እንጂ ልሽር አልመጣሁም ብሏል። ስለዚህ እኛ የኦሪቱንም የአዲሱንም አንድ አድርገን የያዝን ስለሆነ ከኦሪቱ አንድ ነገር የቀነስነው ነገር የለም እንዳለን ይዘናል የሚሉ ሰዎች እና ለሚጠየቁትም ጥያቄ መልስ ሲመልሱ የኦሪቱን ምዕራፍ እና ቁጥር ጠቅሰው በመናገራቸው ምክንያት ያ ድሮ በአጼ ገላውዲዮስና ከዚያም በኋላ በነበሩት የአባቶቻችን ወይም ደግሞ የቤተክርስቲያናችን ሊቃውንት መልስ የተሰጠበትና ብዙ ምዕራባውያን ሚስዮኖች አፍረው የተመለሱበትን እንደገና ደግሞ ዛሬ አንገታቸውን ቀን አድርገው ቤተ ክርስቲያኗን የሚተቹበትን እያመቻቹ የመጡ አንዳንድ ስላሉ በግድ ለዚህ ደግሞ መመከቻ ያስፈልጋል እና ወንጌል በኦሪት ላይ በሚል ርዕስ ጀምረናል። አዎ እውነት ነው። እኛ ከኦሪት የመጣን ክርስቲያኖች ነን፣ ማለት ክርስትናችን የተመሰረተው በኦሪቱ ላይ ነው። ግን የኦሪት እምነት ያለን ኢትዮጵያውያን ክርስትናውን ስንቀበል ጌታ ራሱ ከኦሪቱ ያስቀረውን ያሳለፈውን የሻረውንም በመገር ዘመን ከኦሪቱ ያስቀረዋለ የተወልናለ ያቀለለልናለ የሰረዘልናለ። ስለዚህ ያን የተወልንን ነገር ይሄን ይሄን ይሄን ትተወልናል። ይህ ይህ ነገር ተሽሯል። ቢሻርም ግን እኛ ዛሬ በባህላችን ይሄን ይሄን እንጠብቃለን። ሆኖም ግን የምንጠብቀው የተሻረውን ዛሬ ስናከናውነው ብንታይም በባህል እንጂ በሃይማኖት መልክ አይደለም። በኦሪቱ በሃይማኖት መልክ ነበር። ዛሬ ግን በባህል መልክ ነው እንጂ በሃይማኖት መልክ አይደለም። በሃይማኖት መልክ እንዳይሆን ጌታ ራሱ በደሙ አሳልፎታል። ጥላ ሆኖ አልፏል ብለን መልስ መስጠት እንድንችል የተዘጋጀ ነው። እና እንግዲህ ይህችን ጥቅስ በመጥቀስ ሁላችሁም እንዳትሳሳቱ እንዳነሳሳት ምንድን ነው እኔ ኦሪትንና ነቢያትን ልፈጽም እንጂ ልሽር አልመጣሁ የምትለዋን ቃል በመያዝ ለተሻረው የኦሪት ክፍል ይችን ጥቅስ ከጠቀስ፣ አሁንም ቤተ ክርስቲያኗን አሳልፈን ለጠላት ሰጠን ማለት ነው። ክርስቶስም ደግሞ ያደረገልንን ውለታ ረሳን ማለት ነው። ተጠያቂነቱም የኛ የካህናቱ ነው። ያ እንዳይሆን ኦሪትን በአራት ከፍለን አቅርበናል። ኦሪትን በአራት ከፍለን አቅርበናል። እኔ ሳልሆን ወይም ደግሞ የድንግል ማርያም አባቶች ካህናት ብቻ ሳይሆኑ ኦሪትን በአራት የከፈለችልን ቤተ ክርስቲያኗ ናት። በጀግኖቹ ዘመን ሊቃውንቱ ጀግንነታቸውን የቤተ ክርስቲያን ጠባቂነታቸውን በገሃድ፣ በድፍረት፣ በሙሉ ልብ ያሳዩበት፣ ያስተምሩበት፣ ይጽፉበት በነበረው ዘመን የተጻፈውን አባቶቻችን ያስቀመጡልንን ያወረሱንን ነው። ይህን አሁን እኛ የምንነግራቸው እንጂ እኛ አዲስ ፍልስፍና ወይም አዲስ ትምህርት ፈጥረን አይደለም። የጥንቱን ነው። አባቶቻችን ጠበንጃውን ገዝተው ጥይቱን ውስጥ አስገብተው አቀባብለው በሉ እንግዲህ በዚህ አውሬ ሲመጣ ተከላከሉ ብለው አስቀምጠውልን ሄዱ። አሁን የቸገረን አውሬ ሲመጣ ተኩሰን ማስደንገጡ ስላቃተን ተኩስ ስለማንችል አውሬው በላል እንጂ ጠመንጃውም ጥይቱም እዚያው ተሰጥቶ ነው ማለት የእግዚአብሔር ቃል ጥይቱ ማለት ነው። ደግሞ ተታኮሷለን እንዳትሉኝ፣ የትምህርታችን ርዕስ ወንጌል በኦሪት ላይ የሚል ነው። ወንጌል በኦሪት ላይ ምንም እንኳን ወንጌል የብሉ ኪዳን ትርጓሜ ቢሆንም ወንጌል በኦሪት ላይ ሙሉ ሥልጣን አላት። ከዚህም የተነሳ ወንጌል ከኦሪት ብዙውን አሳልፋለች። ማናት? ከኦሪት ያሳለፈች ወንጌል። ወንጌል ከኦሪት ብዙውን አሳልፋለች። ለመረጃ ያህል ከብዙ ጥቂቶች ምስክሮችን እንመልከት። ይህ አባቶቻችን አዘጋጅተውልን ተማሩ አስተምሩ ብለውን አውርሰውን የሄዱት ነው። ምን ይላል አንደኛው ጥቅስ? አንደኛው ጥቅስ ወአፈ ወርቅኒ ይቤ በእንተ ዝንቱ እስመ እግዚአብሔር አብጠለ በዝንቱ ቃል ወይም ወንጌል መብዝሂታ ለትእዛዘ ኦሪት። ትርጉሙ ምንድን ነው? ዮሐንስ አፈወርቅም ስለዚህ ነገር እግዚአብሔር በዚህ ቃል ወይም በወንጌል ከወሬ ትእዛዝ ብዙውን አሳለፈ ብሏል። ፍትሐ ነገሥት አንቀጽ 23 ቁጥር 84 የኔ ቃል አይደለም፣ የቤተ ክርስቲያኗ ነው። ተከታተሉ። ሌላው መረጃ እስመ ኩሉ ዘፍጹም እስመ ኩሉ ዘፍጹም ይደሉ በግብር ከመይ ሰዓሮ ለዘይ ሐጽጽ ወበእንተ ዝ ሰዐረቶ ህገ እግዚአብሔር ለዘይ ቀድም እምኒያ። ትርጉሙ ምን ማለት ነው? በስራ ፍጹም የሆነው ሁሉ ጎደሎውን ሊሽረው ይገባልና። ስለዚህም የጌታችን ሕግ ወይም ወንጌል ከእርሷ የሚቀድመውን ኦሪትን ምን አደረገችው ይላል? ሻረችው። የሻረችውን ክፍል ማለት ነው። ሻረችው። ፍትሐ ነገሥት መንፈሳዊ መቅድም ገጽ ሰባት ሶስተኛው ዋአዲ እስመ ሐሳውያን ሐዋርያት ኮኑ ይምህር ወሙ ለሮማውያን ከመይእቀቡ ኦሪተ ወወንጌለ ህውረ ወጳውሎስ እኒም የጦሙ እምዝንቱ ስህተት ውስተ አሜነ ወንጌል ርትይት። ምን ማለት ነው? ዳግመኛም ቢጽ ሐሳውያን ሕገ ኦሪትንና ሕገ ወንጌልን አንድ አድርገው እንዲጠብቁ ያስተምሯቸው ነበርና ጳውሎስ ከዚህ ስህተት ወደ ቀናቺቱ ወደ ወንጌል ሃይማኖት ለመመለስ ጻፈላቸው ይላል። ምክንያት መልእክተ ጳውሎስ ሀበ ሰብአ ሮሜ ገጽ ዘጠኝ ይህ እንግዲህ አባቶቻችን ነው። አራተኛው ወባህቱ ምን ተይቤ መጽሐፍ ስድዳ ለዓመት ምስለ ወልዳ። ትርጉም ነገር ግን መጽሐፍ ምን አለ? አጋርን ከልጇ ጋር ስደዳት ብሎ የለምን? አጋርን ከልጇ ጋር ስደዳት ብሎ የለምን? እስመይ ወርስ ወልደ አመት ምስለ ወልደ አጋ አዚት እኔ አሻሽዬ የቤት ሰራተኛ ብየው ነው። የጥንቶቹ የጥንቱ ያ ቋንቋ ግን ያው በአባቶቻችን ዘመን ገረድ የሚል ነው የነበረው ገረድ ነበር የተባለችው። የቤት ሰራተኛ ብያለሁ። በዘመኑ አነጋገር የቤት ሰራተኛ ልጅ ከእመቤት ልጅ ጋር እኩል ርስት አይወርስምና እስመ ኢይወርስ ወልደ አመት ምስለ ወልደ አግዓዚት የቤት ሰራተኛ ልጅ ከእመቤት ልጅ ጋር እኩል ርስት አይወርስምና አሁን እንግዲህ እዚህ ላይ እመቤት የተባለች ወንጌል ናት አጋር የተባለች ኦሪት ናት እየተግባባን ነው እመቤት የተባለች ወንጌል ናት አጋር የተባለች ኦሪት ራት። አብርሃም እንደምታውቁት ሳራ ባለመውለዷ ምክንያት ከአጋር ልጅ ወልዶ እንደነበረ በሳራ ፈቃድ ከአጋር ልጅ ወልዶ እንደነበር ታውቃላችሁ። አጋር ገረደን የነበረችው ስለዚህ፣ ግጭት የቤተሰብ ግጭት ሲፈጠር አጋር ልጇን እስማኤልን ይዛ ነው የወጣችው ከአብርሃም ቤት ልጇን አጋርን ይዛ ወጥታለች። መጽሐፍ ቅዱስን ተመልከቱት። ልካ ይህ ለሐዲስ ኪዳን ምሳሌ ነበር። የሚገርመው በእያንዳንዳቸው ሕይወት ውስጥ የተከናወነው ታሪክ ለአዲስ ኪዳን ምሳሌ እንደነበረ ነው። ሳራ የወንጌል ምሳሌ ናት። አጋር የኦሪት ምሳሌ ናት። ስለዚህ እመቤቲቱ ወንጌል በቤተ ክርስቲያን ስትጠበቅ፣ ሰራተኛይቱ አጋር መልከቅ አለባት ነው የሚለው። ወንህ ነሰ ይዜ አሃዊነ ኢኮነ ውሉደ አመት እኛ ግን አሉ አባቶቻችን እኛ ግን ወንድሞቻችን የቤት ሠራተኛ ወይም የገረድ የኦሪት ልጆች አይደለንም ዘን በደዘ አጋአዚት የእመቤቲቱ የወንጌል ልጆች ነን እንጂ እስመ ክርስቶስ አጋአዘነ ክርስቶስ ለኦሪት ለኀጢአት ከመገዛት ነፃ አድርጎናልና ለኦሪት ከመገዛት ነፃ አድርጎናልና የግዕዙ ትርጓሚ ወደ ገላትያ ሰዎች ምዕራፍ አራት ቁጥር 30-እስከ 3 ሌላው ጥቅስ ምንድን ነው? ሐሰ እመሰኬ ዝኮ ዘነሰትኩ ኪያሁ ከመሐንጽ አላዌ ረሰይኩ ርእሴ ምን ማለት ነው? ያንስ የተውሁትን ሕገ ኦሪትን የማስተምር ከሆነ ከህግ የወጣሁ ሆንሁ። አንሰ ኬ እም ህግ ዘቀዳሚ ሞትኩ። እኔስ ከቀደመው ህግ ከኦሪት ተለይቻለሁ። ከመ እህየው በካል ህግ ለእግዚአብሔር። ከኦሪት ካል በሚሆን ህግ ወይም ሁለተኛ ማለት ነው። ከኦሪት ካል በሚሆን ህግ በወንጀል እግዚአብሔርን በማገልገል ጸንቼ እኖር ዘንድ ወተሰቀልኩ ምስለ ክርስቶስ ከክርስቶስ ጋር ተዋህዶ ለመኖር ክርስቶስ ነብሱን ከስጋው በመስቀል እንደለየ ከኦሪት ተለይቻለሁ። የግዕዝ ትርጓሜ ገላትያ፣ ወደ ገላትያ ሰዎች ምዕራፍ 2 ቁጥር 18፣ 19 እንዲህ እያለም የሚናገረው አሁን ቅዱስ ጳውሎስ ነው። ቅዱስ ጳውሎስ በነገራችን ላይ የኦሪት መምህር የነበረ ሰው ነው ኦሪትን እንደ ቅዱስ ጳውሎስ እንደ ማስቲካ ያላመጣት የወንጌል መምህር አልነበረም። ይህን የሚናገረው የኦሪቱ ባለቤት ቅዱስ ጳውሎስ ነው ከመንፈስ ቅዱስ ባገኘው። እስመ ኩል ክሙ ውሉደ ብርሃን ይላል። እስመ ኩል ክሙ ውሉደ ብርሃን አንትሙ ወውሉደ መዓልት፣ ሁላችሁም የእውቀት የወንጌል ልጆች ናችሁና። ወኢ ኮን ክሙ ውሉደ ሌሊት ወኢ ውሉደ ጽልመት የድንቁርና የኦሪት ልጆች አይደላችሁምና። ቅዱስ ጳውሎስ በጣም ነው የወረደባት ኦሪትን። ለምን የተሰቃየው በኦሪት ስለነበረ ለምን ክርስቶስ የተወውን ትቶታል ብሎ በማስተማሩ እነዚያ የኦሪት ሕዝብ ተነስተውበት ያሰቃዩት ስቃይ በቃል ለመንገር ከባድ ስለነበረ ተማሯል። ይሄ ሰው በተለይ መንፈስ ቅዱስን ስላሳዘኑት ነው እንዲያለ የሚናገረው። ጠቅለል ባለ መልኩ ከብዙ በጣም በትንሹ ከዚህ በላይ የቀረቡት መረጃዎች ወንጌል በኦሪት ላይ ሙሉ ስልጣን ያላት ከመሆኑ የተነሳ ከኦሪቱ ያሳለፈችውን ለመግለጥ ነው፣ ከኦሪቱ ያሳለፈችውን ለመግለጥ ነው። እንግዲህ ለቀረው ለተሻረው ኦሪት ተከራካሪ ሁነው የተነሱት በጳውሎስ ዘመን፣ ዛሬም እንደገና በሃያኛው መቶ ክፍለ ዘመን በእኛ ቤት ውስጥ ተነስተዋል። አንዳንዶች እነሱም ናቸው ቤተ ክርስቲያናችን እያስደፈሩብን ያሉት ለባላ ጋራ አሳልፈው ለመስጠት ለተቃዋሚ እጅ እንድትሰጥ ቤተ ክርስቲያኗ አንገቷ እንድትደፋ እያደረጉ ያሉት። ያን ጊዜ በጳውሎስ ዘመን የነበረው መንፈስ ዛሬም በቤተ ክርስቲያናችን በአንዳንዶች ምስጢር ሳያደላድሉ አባቶቻችን ሳይጠይቁ ይህን አባቶቻችን ያስቀመጡልንን እንዲሁ ሳያዩ በራሳቸው ድፍረት የተነሱ እንጂ አባቶቻችን አስቀድመው ጨርሰውልን ሄደዋል። ስለዚህ እነዚህ ሰዎች የተሻረውን የኦሪት ክፍል አልተሻረም ለማለት የሚጠቀሙበት ጥቅስ በማቴዎስ ወንጌል ምዕራፍ አምስት በሉቃስ ወንጌል ምዕራፍ ስድስት ኢይም ሰልክሙ ዘመጻይኩ እሳሮሙ ለኦሪት ወለነቢያት ዘእንበለ ዳይሙ ከመእፈጽሞሙ ምን ማለት ነው? ኦሪትን ነቢያትን ልሽራቸው የመጣሁ አይምሰላችሁ ላጸናቸው እንጂ ብሏልና ኦሪት ለምን ትነካብናለች? በማለት ያዙን ልቀቁን እያሉ ይገኛሉ። አበወለት እስይም በዚህ ነው። አሁን እየተደበደበች ያለችው እግዚአብሔር ይመስገን፣ ለእኔ መቼስ ታላቅ በረከት ነው እና ሆኖም ግን ለምን ይሄን አለ? ግን የተወሰኑ ያልገባቸው ሰዎች ይህን ይላሉ ተብሎ ቤተ ክርስቲያናችን አንገቷን እየደፋች ምእመናንም መልስ እያጡ ሲሄዱ፣ ዝም ማለት የለብንም። በግድ ጅራፏን ልንቀምስ ይገባል? ወይ ካህን አለመሆን ነው ወይ ቆብ አለመድፋት ነው ወይ መስቀል አለመጨበት ነው። ጨርሶ ከሆነ ደግሞ ከሆኑ ደግሞ ቤተ ክርስቲያን ማሳፈር ጥሩ አይደለም። በመሆኑም የዚህ አይነት መደነጋገር እንዳይኖር አባቶቻችን ኦሪትን በአራት ክፍለዋታል። ይህ ነው ዋናው ኦሪትን በአራት ከፍለዋታል። አሁንም እኔ ኦሪት ተሽራለችና ኦሪት የሚባል ነገር መስማትም መናገርም የለብንም ለማለት አይደለም። የተሻረውን ክፍል ይሄ ተሽረዋል እንድንል ነው። በመሆኑም የዚህ አይነት መደነጋገር እንዳይኖረ ደግሞ አለው አባቶቻችን ኦሪትን በአራት ከፍለዋታል። ለመረጃ የሚጠቀሱም ጥቅሶች ምድባቸውን አልፈው ያለቦታቸው እንዳይጠቀሱ እነዚህን አራቱን ክፍሎች ጠንቅቀን እንድናውቅ ጽፈውልን አልፈዋል። ነብሳቸውን ይማል። በእግራቸው ለመተካት ያውቃል። መረጃዎች እንመልከትላቸው። ያስቀመጡልንን ምን ይላል? ለቀዳማዊ የሰ እምቅድመ ተናግሮቱ ንበል ከመህግ ቀዳማዊ ወይም ኦሪት ሶበ መጻ ህግ ወይም ወንጌል ዳሃራዊ ኢጸና ህግ ቀዳማዊ በኩለንታሁ ወይ በጠለ ኩለንታሁ አላ ሀባ አርባይቱ ክፍል ተከፍለ ፍትህ መንፈሳዊ አንቀጽ 45 ቁጥር 1567 ምን ማለት ነው? ትርጉሙ የመጀመሪያውን ህግ ወይ ኦሪትን ከመናገሩ አስቀድሞ እንደ መጀመሪያው ኋለኛው ህግ በመጣ ጊዜ የፊተኛው ህግ ወይ ኦሪት በአራት ክፍል ተከፈለ እንጂ መላውም አልተሻረም መላውም አልጸናም ተግባብተናል ወንጌል ሁለተኛ ሆኖ በመጣ ጊዜ መጽሐፍ ቅዱሳችን ሁለት ነው ብሉ ኪዳን አዲስ ኪዳን ወንጌል በመጣ ጊዜ ነው የሚለው ወንጌል በመጣ ጊዜ ኦሪቱ በሙሉም አልጸናም በሙሉም አልተሻረም ነው ያሉ አባቶቻችን ስለዚህ በአራት ክፍል ከፍለውልናል። በሙሉም አልተሻረም፣ ሁሉም አልተሻረም፣ ሁሉም አልጸናም ካሉ በኋላ በአራት ከፍለውልናል። እነዚህ በአራት የተከፈሉት ነገሮች ምን ምን ናቸው? አንደኛ፣ ባለበት የጸና በኦሪቱ እንደነበረ ባለበት የጸና ሁለተኛ፣ የተሻረ ሶስተኛ ፍጹም የሆነ፣ አራተኛ የተሻሻለ ወይም ከስጋው ወደ መንፈሳው የተሸጋገር። እንደገና እስኪ እናንተ ብሉልኝ። ኦሬት በአራት ተከፍላለችና አንደኛው ምንድን ነው? አንደኛው ባለበት የጸና። መልካም። ሁለተኛው የተሻረ። ሁለተኛው ሁለተኛው የተሻረ። በጣም ጥሩ። ሶስተኛው ፍጹም የሆነ ሶስተኛው ፍጹም የሆነ አራተኛው የተሻሻለ፣ አራተኛው ንገሩኝ የተሻሻለ ወይም ከስጋዊ ወደ መንፈሳዊ እየተሸጋገረ ነው። አንድ ባንድ እናያቸዋለን። እነዚህ ባለበት የጸናው ምንድን ነው? አንደኛው ባለበት የጸና የተባለው በፍትሐ ነገሥቱ ምን ይለናል? አሃዱሰ ክፍል ተርፈ ሀበህላው የሆ ባለበት ለጸናው ፍትሐ ነገሥታችን ምን ይላል? አሃዱ ሰ ክፍል ተርፈ ሀበህላው ይሁ ፍትህ መንፈሳዊ ወይም ፍትሐ ነገሥት አንቀጽ 45። ይህም ማለት አሰርቱ ትእዛዛተ ኦሪት አሰርቱ ትእዛዛተ ኦሪት እንዲሁም ከተሻረው ከኦሪት ክፍል በቀር በመጽሐፍ ቅዱስ ያለው የእግዚአብሔር ቃል በሙሉ ባለበት የጸና ነው። አያችሁ፣ አሰርቱ ትእዛዛተ ኦሪት እና ከተሻረው ከኦሪቱ ክፍል በቀር በመጽሐፍ ቅዱስ ውስጥ ያለው ወይም በብሉይ ኪዳን ውስጥ ያለው ባለበት የጸና ነው። እደግሞ ከተሻረው ከኦሪት ክፍል በቀር አሰርቱ ትእዛዛት በመጽሐፍ ቅዱስ ውስጥ ያለው የእግዚአብሔር ቃል ባለበት የጸና ነው። አንደኛው ይሄ ነው። የአንደኛውን ምሳሌ እንጥቀስ። እኔ ኦሪትንና ነቢያትን ልሽር አልመጣሁም ልፈጽም እንጂ። ማቴዎስ 5 17 ሉቃስ 6 18 ይህ ጥቅስ የሚጠቀሰው ለዚህ ነው፣ ባለበት ለጸናው ነው። እየተገባባን ነው ምዕመናን። ኦሪትንና ነቢያትን ልፈጽም እንጂ ልሽር አልመጣሁም የሚለው ጥቅስ የሚጠቀሰው ላልተሻረውና ባለበት ለጸናው የእግዚአብሔር ቃል እንጂ ለተሻረው አይደለም። ሁለተኛው የተሻረው ክፍል ነው። ሁለተኛው የተሻረው ክፍል ነው። ለዚህ ለተሻረው ክፍል እኔ ኦሪትንና ነቢያትን ልፈጽም እንጂ ልሽር አልመጣሁም የሚለው ጥቅስ አይጠቀስም። ተጠንቀቁ፣ አደራችሁ። የተሻረውን ክፍልም እንዲህ ይለዋል ፍታ ነገሥቱ በዚህ ዋን ቀጽ አርባ አምስት ላይ ወአሃዱ እኔ ክፍል ተጸራ በምልኡ እስመ ግብረ ቀዊም ቦቱ ተጸራ በምልኡ ወዘይት ፈቀድ እምኔሁ ኮነ ዘከመ ህርመተ ሃራውያ እስመ መፍቅድ እምኔሁ ውስተ ህግ ቀዳማዊ ኮነ ከመእይት ደመሩ ህዝበ እግዚአብሔር ምስለ አሕዛብ እለ እያመልክዎ ለእግዚአብሔር ዘበሃቤ ሆሙ ሃሎ ብዙ አህዱ ከመእይት መየጡ ሃባ አምልኮቶሙ ወለማዳቲ ሆሙ እኪት ወሶበሰፈነ አሚን ላይለ ኩሉ አሕዛብ ወይ ተርፉ ዘር በለህዳ ጣን አላውያን በፈቃድ አምላካዊ ደሎ ፈቂድ ሀበ ተጋብኦቶሙ ለማሀይምና ወደሎ አጽርኦቱ ለዘይ ከልኦ ወለዘይ ከልኦ ይሂ ፍጣደ ገሳ አድቀጽ አርባ አምስት ቁጥር አንድ ሺ አምስት መቶ ስልሳ ሰባት ትርጉሙ ምንድነ የሚለው በግዕዝ ነው ያስቀምጡት። አባቶቻችን ተርጉመውልናል ደግሞ በትርጉሙ ጊዜ የተነሱት አባቶቻችን በአማርኛ ተርጉመውልናት ምንድነው የሚለው። አሁን ያነበብኩት ግዕዝ አንደኛውም ክፍል ጸንቶ እንዳይኖር በሙሉ ተሻረ። ጸንቶ እንዳይኖር በሙሉ ተሻረ። ይኸውም ከእርያ ወይም ከአሳማ እንደ መከልከል ያለ ነው። በኦሪቱ ከእርያ ወይም ከአሳማ እንደ መከልከል ያለ ነው ማለት በኦሪቱ ዘሌዋውያን አስራ አንድ ላይ የሰኮናው ክፍት ያልሆነ የማያመሰኳ የረከሰ ነው፣ አይበላም፣ አይነካ ምን የሚል ነገር አለ። ስለዚህ ያ አልፏል። ያን የመሰለው ነው የሚለው ትርጉም አላለቀም። አንደኛውም ክፍል ጸንቶ እንዳይኖር በሙሉ ተሻረ። ይኸውም ከእሪያ ወይም ከአሳማ እንደ መከልከል ያለ ነበር። በቀደመው ሕግ ወይም በኦሪት የተከለከለውም የእግዚአብሔር ወገኖች እግዚአብሔርን ከማያመልኩት በእነርሱ ዘንድ ብዙ እሪያ ወይ ማሳማ ካላቸው ከአሕዛብ ጋር እንዳይገናኙ ነበርና፣ ወደ አምልኮታቸውና ወደ ክፉ ልማዳቸው እንዳይመለሱ ሃይማኖት በአሕዛብ ሁሉ ላይ በሰፈነ ጊዜ ከጥቂቶችም አላውያን በቀር ባልቀሩ ጊዜ ሁሉም ክርስቲያኖች በሆኑ ጊዜ በአምላክ ፈቃድ ምዕመናንን ወደ መሰብሰብ መሻር ተገባ፣ የሚከለክለውንና የሚከለክሉትን ነገሮችን መሻር ተገባ ይላል ፍትሐ ነገሥቱ። በአጠቃላይ ከኃጢአት በቀር በተፈጥሮ የረከሰ ወይም የተረገመ ነው የተባለው ሁሉ ተሽሯል። ስለዚህም ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ሁለተኛ ቆሮንቶስ 5 17 ሁሉም አዲስ ሆኗል። መጀመሪያም ቢሆን እግዚአብሔር ርኩስ ፍጥረት አልፈጠረም። እግዚአብሔር የፈጠረውን ሁሉ ተመለከተ፣ እነሆ ሁሉም መልካም ነበረ። ነበር የሚለው ነገር ግን መልካም ሆነን ይልቁንም በአራያውና በአምሳሉ የተፈጠር ነው እኛ የሰው ልጆች ስንረክስ በኃጢአታችን ምክንያት ስንረገም በእኛ ምክንያት ምድር ተረገመች፣ በእኛ ምክንያት ምድር ረከሰች። ስለዚህ ዘመኑም ዘመነ መርገም ሆነ፣ ዘመነ ርኩሰት ሆነ። ዓመቱም ዓመተ ፍዳ፣ ዓመተ ኩነኔ ይባል ነበረ። ነገር ግን ይህ የሚያርፍበት ጊዜ ነበረው። መቼ? አካላዊ ቃል ወልደ እግዚአብሔር የእግዚአብሔር ልጅ ሰው ሆኖ በቀራንዮ ደሙን ሲያፈስ የእኛ መርገም እንደሚደመሰስ በእኛ ምክንያት የተረገመች ምድርም እንደምትቀደስ፣ እንደምትባረክ ትንቢት ተነገረ። ያ የተስፋው ዘመን ሲፈጸም አምላክ ሰው ሆኖ በቀራንዮ ደሙ ሲፈስ ፍጥረት ወደ ቀደመ ተፈጥረው ተመለሰ። ማለትም የመርገም ምክንያት የሆነው እኛ መርገማችን ሲደመሰስልን በእኛ ምክንያት የተረገመች ምድርም ተባረከች። ምድርኔ ትገብር ፋሲካ ታጼባ በደመ ክርስቶስ አለ ቅዱስ ያሬድ። ምድርም በደመ ክርስቶስ ታጥባለችና ደስታን ታድርግ። በዚያ መሰረት ነው ለማለት ነው። በዚያ መሰረት ነው። ስለዚህ ክርስቶስ አሁን በደሙ ዓለምን እንደገና ፈጥሯታል። እንደገና አድሷታል። ወደ ቀደመ ተፈጥሯ መልሷታል። ስለዚህ ከደመ ክርስቶስ በኋላ ማንኛውንም ነገር በተፈጥረው ርኩስ ነው ካል ክህደት ነው። ለምን እግዚአብሔር ርኩስ ፍጥረት ፈጥሯል ማለት ነው። እግዚአብሔር ርኩስ ፍጥረት አይፈጥርም። ቅዱስ ነው፣ የፈጠረው ሁሉ ቅዱስ ነው። ንጹህ ነው፣ የፈጠረው ሁሉ ንጹህ ነው። ቡሩክ ነው፣ የፈጠረው ሁሉ ቡሩክ ነው። በእኛ ምክንያት ተረግሞ ነበር፣ መርገም ተደመሰሰ። በእኛ ምክንያት ፍጥረቱ ቆሽሾበት ነበር። በእኛ ምክንያት መርገም የመጣው መርገም ሲደመሰስ ፍጥረት ወደ ቀደመ ተፈጥሮ ተመለሰ። ስለዚህ ዛሬ በአዲስ ኪዳን ዓለምን ስናያት እግዚአብሔር የፈጠረው ሁሉ ተመለከተ ነው፣ ሁሉም መልካም ነበር የሚለው ቃል ተመልሶልናል። በጣም ጥሩ። አሁን እንግዲህ እንደዚህ ከሆነ ይህን የተሻረውን ክፍል ደግሞ በሁለት ከፍለና የምናየው ይህን የተሻረውን ክፍል በሁለት ከፍለና የምናየው ለምን እኛ ኢትዮጵያውያን ኦርቶዶክሳውያን ከኦሪት የመጣን ስለሆነ ክርስትናችን የተመሰረተው በኦሪቱ ላይ ስለሆነ በኦሪትና በአዲስ ኪዳን መካከል ያለውን ልዩነት ጠንቅቀን ማወቅ ግድ። ስለዚህ ይህን የተሻረውን የኦሪት ክፍል ደግሞ እንደገና በሁለት ከፍለን እናየዋለን። አንደኛው ክፍል አንደኛው ክፍል ምንድን ነው? ተሽሯልና፣ በልማድም ሆነ በሥርዓተ ቤተክርስቲያን እንዳንጠቀምበት ፈጽሞ የተከለከለ ተሽሯልና፣ በልማድም ይሁን በስርዓት ምክንያት ልንጠቀምበት አንችልም። ለምን? ፈጽሞ ተደምሷል፣ ፈጽሞ ተሽሯል። በህልምም ማስታወስ አንችልም። ያም ምንድን ነው? አንድ መስዋይተ ኦሪት መስዋይተ ኦሪት ምክንያቱም ራሱ ክርስቶስ አንድ ጊዜ ለመጨረሻ ጊዜ ስለተሰዋ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ዕብራውያን 7 27 ዕብራውያን 9 13 ዕብራውያን 10 3 እስከ 14 እንደምናየው አንድ ጊዜ ለመጨረሻ ጊዜ አምላክ ሰው ሆኖ ስለኛ ደሙን ስላፈሰሰ ስለተሰዋልን ሌላ የእንስሳት ደም አያስፈልግም። ይሄ ፈጽሞ ተደምሷል። በስርዓትም በልማድም ልናከናውነው አንችልም እንዲህ ያለው ነገር ጨርሶ ተደምሷል ሌላው ሁለተኛው የተደመሰሰው ክህነት በዘር ክህነት በዘር ሐዋርያት ከነገደሌዊ ብቻ አልነበሩምና ቀርቷል ዛሬም በዓለም ዙሪያ የሚገኙ ካህናት የነገደሌዊ ዘር ተቆጥሮላቸው አይደለምና እንዲያውም ምንም እንኳ የማሰርና የመፍታት እንዲሁም ምስጢራተ ቤተክርስቲያንን ለመፈጸም ስልጣኑ ባይኖራቸውም። የየድርሻቸውን መንፈሳዊ የአገልግሎት መስዋዕት ለመሰዋት ሁሉም ክርስቲያኖች እንኳን ካህናት ይባላሉ። አዲስ ኪዳን እንደሚልን ለመረጃ ያህል በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል ክርስቲያኖችን ሁሉ አንደኛ ጴጥሮስ ሁለት አምስት ራእይ አንድ አምስት እስከ ስድስት ዕብራውያን 13 15 ወደ ሮሜ ሰዎች ምራፍ 12 ቁጥር አንድ አሁን እንግዲህ እዚህ ላይ ሁሉም ቄሶች ሆኑ ማለት አይደለም። የማሰርና የመፍታት ምስጢራተ ቤተክርስቲያንን የመፈጸም የአዲስ ኪዳን መስዋዕትን የማከናወን የማሰርና የመፍታት ስልጣን ለተሰጣቸው ጳጳሳት፣ ቀሳውስት፣ ዲያቆናት ብቻ ነው። ነገር ግን በአዲስ ኪዳን ክርስቲያኖች ዝማሪያቸው ገንዘባቸው፣ ጉልበታቸው፣ ማንኛውም ለቤተ ክርስቲያን የሚያከናውኑት ነገር ሁሉ መስዋዕት ተብሎ ስለሚጠራ ያን የሚያከናውኑ ክርስቲያኖች ካህናት ይባላሉ ብሎናል አዲስ ኪዳን። ካህናት ማለት አገልጋዮች ማለት ነው። በሌላ አነጋገር አገልጋዮች ማለት ነው። እንግዲህ ክህነት በዘር ቀርቷል። ክህነት በዘር ድሮ በኦሪቱ አስራ ሁለት ነገደ እስራኤል ነበረ። አንዱ ነገድ ብቻ ነው ካህን መሆን የሚችለው። ያም ነገደ ሌዊ ብቻ ዘር ተቆጥሮ ነው ካህን መሆን የሚችለው። በአዲስ ኪዳን ግን ዘር መቁጠር የለም ዘር መቁጠር የለም በሀገራችን ሀዲያም ይሁን ከምባታም ይሁን ጉራጌም ይሁን ትግሬም ይሁን አማራም ይሁን ማንኛውንም መንፈስ ቅዱስ ታስፈልገኛለህ ብሎ የጠራውን መንፈስ ቅዱስ ይሾማል ዘር ቆጠራ ቀረ ነው የሚለው ያ ፈጽሞ ተደምሷል ሌላው ከተደመሰሰውና ፈጽሞ ዛሬ በባህልም ይሁን በልማድ ሊከናወን የማይገባው የባሪያ እንደ መግዛት እንደ መሸጥ ያለ ነው። ባሪያ የገዛ ቢኖር ነው የሚለን ኦሪቱ ባሪያ የገዛ ቢኖር ስድስት ዓመት ገዝቶ በሰባተኛው ዓመት ነፃ ያውጣው ይላል። ስድስት ዓመት ገዝቶ በሰባተኛው ዓመት ነፃ ያውጣው የሚባል ነገር የለም ዛሬ እንደሱ የሚባል ነገር የለም። ይሄ ጨርሶ ተደምስቷል። ለምንድን ነው የተደመሰሰው? ወንጌሉ እንዲህ ስለሚለን ነው። ምን አለ? ከክርስቶስ ጋር አንድ ተሆኑ ዘንድ ነው የሚለን ወንጌሉ ከክርስቶስ ጋር አንድ ተሆኑ ዘንድ እየተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ማለት የለም፣ ባሪያ ወይም ጨዋ ማለት የለም፣ ወንድም ሴትም የለም። ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። ገላትያ 3 27 ሁላችሁም በክርስቶስ አንድ ሰው ናችሁና። በሰሜን አሜሪካ ነጭ ጥቁርን እየሸጠ በአጠቃላይ በዓለም ዙሪያ አንዱ አንዱን ሲሸጥ፣ ይህን ቃል አንግበው ይህን ቃል አንግበው ሕይወታቸውን እስከ ማሳለፍ የደረሱ የታደሉ ናቸው። ለምን የቀረን የኦሪት መርገም እንደገና በአዲስ ኪዳን እንዳልቀረ አድርገው የሚሸጡ የሚለውጡ ስለነበሩ፣ ያ ጨርሶ ተሰርዟል። ያም የመጣው አንድ ጎሳ አንደኛውን ጎሳ ድል ሲያደርግ ድል ያደረገውን የማረከውን ጎሳ ቀጥቅጦ መግዛት ያለ ደግሞ ተለምዶ ያ እያደገ ሄዶ እዚያ ደረጃ ላይ ደረሰ። በእርግጥ በእኛ ባሪያ ብለን ምንጠራው እኛ ክራይቴሪ አለን፣ ክራይቴሪ አለን፣ ከፀጉሩ ከቀለሙ ከምኑ ከምኑ ይሄ ይሄ ነው ባሪያ ያደራለን። መጽሐፍ ቅዱስ እንደዚህ አይደለም። መጽሐፍ ቅዱስ ባሪያ የሚለው አንዱ ለሌላው ሲገዛ ነው። አንዱ ለሌላው ሲገዛ ያ ሰው ለተገዢው ባሪያ ሲገዛው ደግሞ ያለ ደሞዝ ስለሆነ የሚያሰራው። ለዚህ ነው ነጭ ነጩን ሲሸጥ የኖረ ነጭ ነጩን ሲገዛ የኖረ። ለዚህ ነው ኋላ ነው። መቼም ድህነት ማያደርገው የለም። ነጩ እያደገ በማንኛውም ሲሄድ፣ እኛ ደግሞ በተለይ አፍሪካውያን እየደህየን ስንሄድ ድህነታችን በመልካችን በቀለማችን ክራይቴሪያ እንዲፈጠርበት አደረገ እንጂ ባሪያ ነጭም ጥቁርም አይልም። አንዱ ለአንዱ ተገዥ ከሆነ ያ ነው ባሪያ የሚባለው። መጽሐፍ ቅዱስ የሚለን ነው፣ ያ ሆነ ያ አልፏል ነው የሚለው። አንድ ሰው ናችሁ ነው የሚለው ወይ። ስለዚህ እንደዚህ አይነት ነገሮች ጨርሰው ስለተሻሩ በልማድም በስርዓትም ልናከናውናቸው አንችልም። ሁለተኛው ክፍል ከተሻረውና ሁለተኛው ክፍል ቢሻርን በልማድም ይሁን በስርዓተ ቤተ ክርስቲያን እንድንጠቀምበት የተፈቀደ ነው። አያችሁ፣ የተሻረው በሁለት ይከፈላል ተባብለን አንደኛው ፈጽሞ ልናስበውም በልማድም ይሁን በስርዓት ልናከናውነው የማንችለው በህልምም ልናስበው የማንችለው፣ ሁለተኛው ቢሻርም በልማድም ይሁን በስርዓተ ቤተ ክርስቲያን ማከናወን እንችላለን፣ ብቻ ከሃይማኖት እናውጣው እየተግባባን ነው። ከሃይማኖት ማለት ይህ ሃይማኖታችን ነው፣ ይህን እንዳናደርግ መጽሐፍ ቅዱስ ከልክሏል እንዳንል እንጂ፣ ከዚያ ውጭ በሆነ ነገር በስርዓትም ይሁን በልማድ ማከናወን እንችላለን። ለምሳሌ ለምሳሌ በልማድ ከምናከናወናቸው ነገሮች ውስጥ አንደኛው ግዝረት ነው። በኦሪቱ ሃይማኖት ነበረ። ዛሬ በግዝረት የተተካው ነገር ጥምቀት ነው። ስለዚህ ሰው ዛሬ ተገረዘም አልተገረዘም ቦታ የለውም በወንጌል። ስለዚህ እኛ ዛሬ ግዝረትን በህብረተሰባችን በሀገራችን ግዝረትን ስናከናውን በልማድ እንጂ እንደ ኦሪቱ በሃይማኖት አይደለም፣ መጽሐፍ ቅዱስን በመጥቀስ አይደለም። በልማድን ወደፊት እናየዋለን እሱን በሰፊው። ለዚህም ቅዱስ ጳውሎስ ምን ይላል? እነሆ እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማቸውም። በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይንም አለመገረዝ መገረዝ ምንም አይጠቅምም። በወንጌል ገላትያ 5 2 እስከ 6 መገረዝ ቢሆን አለ መገረዝ ከንቱ ነው የእግዚአብሔርን ትእዛዝ መጠበቅ ነው እንጂ አንደኛ ቆሮንቶስ 7 19። ሌላው ዛሬ በልማድ የምናከናውነው ነገር በዘሌዋውያን 11 ከ1 እስከ 47 ያለውን እሱም እንዳይበሉ የተከለከሉ እንስሳትና አይዋፍ ይህን ክፍል በሰፊው ለማየት እንሞክራለን እንገደዳለንም። ምክንያቱም በኅብረተሰባችን እጅግ አጠያያቂ የሆነው ክፍል ይህ ነውና፣ በተለይም በሰሜን አሜሪካ። ወደዚህ መረጃ ከመሄዳችን በፊት አንድ የሚያስደንቅ የቅርብ ጊዜ ታሪክ ማስታወሱ አስፈላጊ ነው። በደርግ ዘመነ መንግስት አንድ እግዚአብሔር የለም የሚል ካድሬ አፍሪካ ውስጥ ወደ አንዲት ጎረቤት ሀገር ለጥቂት ወራት ለስልጠና ወይም ለኮርስ በተላከበት ወቅት እጅግ የጣመ ምግብ በላ። ከኢትዮጵያ የበለጠ የጣመ ምግብ በሌላ ሀገር አለ ብሎ አያምንም ነበርና ምግቡ ከምን እንደተዘጋጀ ጠየቀ። አጥብቆ ጠያቂ የእናቱን ሞት ይረዳል ይባላል እና ከምን እንደተዘጋጀ ሲረዳ ሰውነቱ ከመታወቁ የተነሳ ሰባት ቀን ሆስፒታል ተኛ። የበላው ምን እንደሆነ እ እኔም እንግዲህ አልነገራችሁ ብነገራችሁ፣ ተመሳሳይ ችግር ስለሚደርስባችሁ እዚህ ላይ ተዋዋለሁ። አሁን ይህ ሰው ከልማዱ የተነሳ ነው እንጂ ከሃይማኖቱ የተነሳ አለመሆኑን ሁላችንም አንዘነጋው። ስለዚህ እኛ ኢትዮጵያውያን ብዙዎቻችን የማንበላቸው እንስሳትና አእዋፍ እንዳሉ ለማንም ግልጽ ነው። ብሉ ብንባልም አንችልም። ለምን? ልማዳችን አይደለምና። ከዚህ ታሪክ በኋላ በቅድሚያ አዲስ ኪዳን የሚለውን እንመልከት አዲስ ኪዳን የሚለውን እንመልከት። አንድ ወይ ንሳር ግብረ እግዚአብሔር እንበይነ መብል ወባህቱ ሁሉ ንጹህ ለንጹህ። ለምን በላ ብለን ንጹህ አድርጎ የፈጠረውን ስነ ፍጥረት እርኩስ አንበን ለንጹህ እንጂ ሁሉ ንጹህ ነው። ሮሜ 14 13 አደራችሁን፣ የቃል የኔ አይደለም። እኔ የተጻፈውን የወንጀሉን ማነበው ቤተክርስቲያኗ የምትለውን። በዚህ ምክንያት ጥያቄ ሲመጣ እንዲህ ብላችሁ መልሱ ብለው አባቶቻችን ትተውት የሄዱትን ነው። ሌላው ምን ይላል? መረጃችን በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ሳትመራመሩ ብሉ፣ ምድርና በእርሷ የሞላባት ሁሉ የጌታ ነውና። ከማያምኑ ሰዎች አንዱ ቢጠራችሁ ልትሄዱም ብትወዱ ከህሊና የተነሳ ሳትመራመሩ መራመሩ የሚያቀርቡላችሁን ሁሉ ብሉ። ማንም ግን ይህ ለጣዖት የተሰዋ ነው ቢላችሁ ከዚያ ካስታወቃችሁና ከህሊና የተነሳ አትብሉ። አንደኛ ቆሮንቶስ 10 25 እስከ 29። የእኔ አይደለም ቀጥታ ወንጌሉን ነው አሁን ያነበብኩላችሁ። ሌላው መረጃ ምንድነው የሚለው ኢትብልዑ ዘክሌ ጥረ ሲሁ ወዘጽፉ ሰኮናሁ ያለውን እንጂ ይሄ ጥርሱ ሁለት የሆነ ሰኮናው ክፍት ያልሆነውን አትብላ የሚለውን ባታውቅ እንጂ ነው ትሉኝ እንደሆነ አሁ አባቶቻችን ሲደረጉት ጳውሎስን ትሉ እንደሆነ ባታውቅ እንጂ ትሉኝ እንደሆነ አምር ራውቃለሁ አውቃለሁ። ታዲያ ምንድን ነው ወተአመን በእግዚነ ኢየሱስ ከመ አልቦ ዘይማስን በእንቲአሁ ነገር ግን አምኖ ቢበሉት እንዳያስጎዳ በኢየሱስ ክርስቶስ አምናለሁ። ለሙሱን ዳይሙ ሁሉ ይማስን ለሙሱ ልብ ለአንተ ሁሉ የሚያስጎዳ ይመስልሃል እንጂ ማቴዎስ 15 11 ግብረ ሐዋርያት 11 15 ቲቶ 1 15 የግዕዙ ትርጓሜ ወደ ሮሜ ሰዎች ምዕራፍ 14 14 እያለ ሄደ። መረጃው ሌላው መረጃ ምንድን ነው የሚለው? እንግዲህ በመብል ወይም በመጠጥ ማንም አይፍረድባችሁ ቆላሲስ ሁለት አስራ ስድስት ድሮ በወሪቱ ይፈረድ ነበረ። አሁን ግን ማንም አይፍረድባችሁ። ጥላውን አልፏል። ምን አለ? ሌላው የሚለው የአዲስ ኪዳን ክፍል ምና አለ? ወይከልው መባል ይተህ ዘ እግዚአብሔር ፈጠረ ለምእመናን ዘፍጥረት ዘጠኝ ሦስትንም አዛምዱት ነው የሚሉት አባቶቻችን እግዚአብሔር ለእመናን ለምእመናን ንጹሕ አድርጎ የፈጠረውን ስነ ፍጥረት ርኩስ ነው እንዲሉ ርኩስ ነው የሚሉ ጉደኞች ከመይስ የሰይ ወይ አይኩቱ እለ ያምርዋ ለጽድቅ ሃይማኖትን የሚያውቋት ሰዎች በልተው ያመሰግኑት ዘንድ ንጹሕ አድርጎ የፈጠረውን የሚከለክሉ እስመ ሁሉ ተግባረ እግዚአብሔር ሰናይ እግዚአብሔር የፈጠረው ፍጥረት ሁሉ ንጹሕ ነውና ወርእየ እግዚአብሔር ከመ ሠናይ እንዲል ዘፍጥረት አንድ ሃያ አምስት ወአልቦሙ ግዱፍ ወአልቦ ግዱፍ ወይ ምንትኒ ለእመተ ወክፍዎ እንዘ ያይኩቱ ዘፍጥረት አንድ ሠላሳ አንድ ግብረ ሐዋርያት አስር አስራ አምስት ምን ማለት ነው? ስመ እግዚአብሔር ጠርተው አቡነ ዘበሰማያት ደግመው አምኖ ቢመገቡት ምንም ምን የሚጣል የለምና ወይም ርኩስ የለምና እስሜይት ይትቄደስ በቃለ እግዚአብሔር ወበጸሎት ስመ እግዚአብሔር ጠርቶ አቡነ ዘበሰማያት ደግሞ ቢበሉት የሚከብር የሚቀደስ ስለሆነ ወዘንተ መሀሮሙ ለአኀዊከ ለወንድሞችህ ለወንድሞችህ ለወንድሞችህ ይህን አስተምራቸው። ወትከውን ኄረ ላእከ ለኢየሱስ ክርስቶስ እንዲህ የሆነ እንደሆነ የኢየሱስ ክርስቶስ ደግ አገልጋይ ትሆናለህ። አንደኛ ጢሞቴዎስ አራት ሁለት ስድስት እንዲህ ብለው ያስተማርክ እንደሆን የኢየሱስ ክርስቶስ ደግ አገልጋይ ትሆናለህ። አባቶቻችን ነው። ይሄን እንግዲህ ጠመንጃውን እስከ ጥይቱ አቀባብለው ትሄዱ ያልኳቸው ይሄን ነው። እኔ አሁን ያቀባበሉትን ተኮስኩ እንጂ የእኔ አይደለም። ያቀባበሉትን ተኩሻለሁ። ትደነግጡ እንደሆን አላውቅም። እንደዚህ ነው አባቶቻችን ያቆዩን። እንደዚህ ይህን ሲሉ ብሉ ለማለት አይደለም። በላ አልበላ ሆድ ለመብል መብል ለሆድ ነው። ሁሉም አፈር ነው። ግን ማለት የሚገባንን ነገር እንድንል ነው። ምን አሉ ደግሞ አባቶቻችን እስመ ሁሉ ዘኮነ ንጹህ ለንጹሃን ማቴዎስ 15፡11 ሮሜ 14፡20 የተፈጠረ ፍጥረት ሁሉ ለንጹሃን ንጹህ እንጅ ነው። ለንጹሃን ክርስቲያኖች ንጹህ እንጅ ነው። ወደ ርኩሳን ሰ ለያምኑ አልወሙ ንጹሕ ምንትኒ ድል ለተነሱ ድል ለተነሱ ላላምኑ ሰዎች ግን ምንም ንጹሕ ነው የሚሉት ይላቸው እስመርኩስ ሊራሆሙ ልቡናቸው ድል የተነሳ ነውና፣ ወበልቦሙ ያምኑ ከመዘ ያምሩው እግዚአብሔር በልቡናቸው እግዚአብሔርን እንደሚያውቁት አድርገው እናምናለን ይላሉ። ወይ ከሄድዎ በምግባሮሙ በሥራቸው ግን ይክዱታል። በተለይም የደሙን ሀይል የደሙ ኃይል ዓለምን እንደገና እንዴት እንደፈጠረ ካዱት። በሥራቸው ይክዱታል። እርኩሳን እሙንቱ ወከሃዲያን ድል የተነሱ ከሃዲያን ናቸው። ወምኑናን በውስተ ሁሉ ምግባረ ሰናይ በበጎ ሥራ ሁሉ ተርታዎች ናቸው። ቲቶ አንድ አስራ አምስት አስራ ስድስት የአባቶቻችን ትምህርት ይሄ ነው። ኦርቶዶክሳውያን ለሚጠይቋችሁ እንዲበላችሁ ነው መመለስ መብላት አለመብላት የግለሰቡ ነው ብሎ አይደለም። እኛ ባህላችን መጠበቅ አለብን። ማን በላውን አለመብላት ነው። እንኳን እኛ አሜሪካ አያ ይበላል፣ ፈረሳ ይበላል። ነጩ ኦሪት አልነበረው እሱ። አድማጮች የዚህ ትምህርት ተከታይ ክፍልና ማጠቃለያው በሚቀጥለው ሲዲ ላይ ይገኛል።